ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናምሻችሁ በዛሬው መስከረም 21 2011 ዓ ም ምሽት ዝግጅታችንን እናስተዋውቃቸው። በቤንሻንጉል ጉምዝ ከማሼ ዞን በተለይ በብሎይ ጋፎይ በተባባሰ ግጭት ከ72000 ሰዎች በላይ ተፈናቅለው ነቀምት እንደሚገኙ የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ተናገሩ። ሟቾችን በተመለከተ ሰባት ፖሊስ፣ አስራ አንድ ሚሊሻ፣ ሌሎች ደግሞ የአካባቢ መሪዎች የሆኑ ናቸው። ይሄ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጡ ግን እዚም ኦሮሞና አማራ በስፋት ጉዳት ደርሶበታል የሚል መረጃ አለን። የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸውን ገልጸው ቁጥሮ የተጋነነ ነው ብለውታል። ሟቾቹን በተመለከተ ሀያ ስምንት የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉ እና ኦሮሚያ ክልል ወይ ደግሞ ሳስጋ ወረዳ የሚያስተዳድራቸው ሀያ ስምንት ሰዎች ሕይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የሶስት ሰው ሕይወት ጠፍተዋል ማለት ነው። ሙሉ ዘገባ ይዘናል። ወደ ከዜና በኋላ በሚኖረ ጊዜ ይዘን እንመለሳለን። በሌላ ዘገባችን ደግሞ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጻራን ይዘናቸዋል። እኔ ታች ቆም የነበረ ኳኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ርኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳ አቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ እጄ እንደዚህ እጄን ወደ ላይ በመዘጋት ሳሩን በመያዝ ቆብኩኝ። ከደረሰልን ደግሞ የኢህአዴግ አባል ድርጅት የሆኑትን የበአዴንና የህወሓት ጉባኤን በተመለከተ ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማ አስተሻገሩ ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች ተመልሰን መተናል። አንድ አጥፍቶ ጠፊ ዛሬ በመቋዲሾ በሚገኝ የምዕራባውያን ወታደራዊ ካሚዮን ላይ መኪና ነድቶ በመግጨቱ ሁለት ሰዎች ሲሞቱ አራት ቆስለዋል። አጥፍቶ ጠፊው የነዳው መኪና በፈንጂዎች የተሞላ እንደነበር፣ የመታው ብረት ለበስ ወታደራዊ መኪና የኢጣሊያ ወታደራዊ ኃይል መሆኑም ተገልጿል። የኢጣሊያ ወታደራዊ ኃይል የሚገኘው የሶማሊያ መዲና ጃሌ ሲያድ ወታደራዊ ሰፈር ላይ ነው። አልሸባብ ወዲያውኑ ለጥቃቱ ኃላፊ ነት ወስዷል። የዩናይትድ ስቴትስ እና የካናዳ ባለስልጣኖች ትላንት የእኩለ ሌሊት ጊዜ ከመድረሱ በፊት ከባድ ውይይት ካካሄዱ በኋላ ስምምነት ላይ ለመድረስ ችለዋል። ለ25 ዓመታት ያህል ሲሰራበት የቆየውን የሰሜን አሜሪካ ነጻ የንግድ ስምምነትን ለመተካት ከሜክሲኮ ጋር ሆነው ማሻሻያዎች ለማድረግ ያስችላቸዋል ማለት ነው። የ አንድ ነጥብ ሁለት ትሪሊየን ዶላር አመታዊ ንግድ ገቢ ላይ የተመሰረተው የዩናይትድ ስቴትስ ሜክሲኮና ካናዳ ስምምነት በ60 ቀናት ውስጥ የሶስቱ ሀገሮች መሪዎች ይፈርሙበታል ተብሎም ይጠበቃል። የዋይት ሀውስ ቤተ መንግስት በዳኛ ካቫኖ ላይ የቀረበውን የወሲብ ጥቃት ክስን አስመልክቶ የሚካሄደውን የፌዴራል ምርመራ ቢሮን ምርመራን በበላይ እስካል እየተቆጣጠርኩ ነው እየተቆጣጠርኩ አይደለም ብሏል። ካቫኖ ለከፍተኛ ዳኝነት የታጩ መሆናቸው የሚታወቅ ሲሆን፣ አንዳንድ ዲሞክራቶች ምርመራው እጅግ ውሱን ነው የሚል ስጋት ያላቸው መሆኑን መሰረት በማድረግ የዋይት ሀውስ ቤተ መንግስት ይህን ያለው ስለ ምርመራው ጊዜ አያያዝና የህግ መወሰኛ ምክር ቤት እንዲወስን የዋይት ሀውስ ካውንስል የፈቀደው ብላለች የዋይት ሀውስ ቃል አቀባይ። በመጨረሻም የኢንዶኔዥያ ፕሬዚዳንት ጆካዊ ዊዶዶ በሀገሪቱ ከደረሰው ርዕደ መሬትና ሱናሚ ጋር በተያያዘ ዓለም አቀፍ ረዴት ለመቀበል ፈቅደዋል። ሱላዌዊ የተባለው ማዕከላዊ ደሴት ነው ክፉኛ የተገዳው የተጎዳው። የኢንዶኔዥያ የመዋለ ንዋይ አስተባባሪ ቦርድ ሊቀመንበር ቶማስ ሌምቦንግ ዛሬ ማለዳ ላይ በትዊተር አስታውቀዋል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ ጋቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ያው ዘገባችን ነው የምናልፈው። በቤንሻንጉል ጉሙዝ ከማሼ ዞን በተለይ በበሎይ ጂጋንፎይ በተባባሰ ግጭት ከሰባ ሁለት ሺህ ሰዎች በላይ ተፈናቅለውን ነቀምት እንደሚገኙ የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ተናገሩ። በደንብ የተደራጀና የታጠቀ ኃይል በተለይ ትላንት ከፍተኛ ጥቃት ከፍቶ በኦሮሚያ በኩል የሟቾች ቁጥር ሀያ ሶስት መሆኑን ገልጿል። የቤንሻንጉል ክልል ምክትል ርዕሰ መስተዳደር አቶ አበራ ባይታ በበኩላቸው ሰዎች መፈናቀላቸውን ገልጸው ቁጥሩ የተጋነነ ነው ብለውታል። በቤንሻንጉል ጉሙዝ በኩል 31 ሰዎች ሞተዋል ይላሉ። ከሁለቱ ክልል ባገኘነው አጠቃላይ መረጃ በከተማ ውስጥ ከተገደሉት ሰዎች ጭምር በአምስት ቀናት ውስጥ የ67 ሰዎች ሕይወት አልፏል። የአካል ጉዳት የደረሰባቸው ሰዎች መኖራቸውንና ብዙ መኖሪያ ቤቶች መቃጠላቸውን ሁለቱም ክልሎች ተናግረዋል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉሙዝ ክልል በካማሼ ዞን በተለይ በሎይ ጅጋን ፎይ በተባለ ወረዳ በተቀሰቀሰ ግጭት ከመስከረም 16 2011 ጀምሮ እስከ ትላንት መስከረም 20 ድረስ እንደቀጠለና ለብዙ ሰዎች ሞት፣ አካል ጉዳት፣ ቤት ንብረት መቃጠልና በሺዎች ለሚቆጠሩ ዜጎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። በክልሉ በካማሼ ዞን ከፍተኛ ጉዳት ደርሶበታል በተባለው በሎ ጅጋንፎይ ወረዳ የወሰን አስተዳደር አዋሳኝ በሆነው የምስራቅ ወለጋ የታጠቁ ኃይሎች በከፈቱ ጥቃት ሀያ ሶስት ሰዎች መገደላቸውን የምስራቅ ወለጋ ዞን አስተዳደር ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ ተናግረዋል። ከሀያ ሶስቱ ሰባት ፖሊስ፣ አስራ አንድ ሚሊሻ፣ ሌሎች ደግሞ የአካባቢ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጥ ግን እዛም ኦሮሞን እና አማራ በስፋት ጉዳት ደርሶበታል የሚል መረጃ አለን። በቀጣይ ተጠንቶ በሚገኛ መረጃ ልንሰጣቸው እንችላለን። ወይም በዛ በኩል ያለ ሊሰጣቸው ይችላል። በዋናነትም በእኛ በኩል ረሜ አለን። አቶ ታከለ እንደሚሉት በቤንሻንጉል ጉምዝ ክልል የተከሰተው ግጭትን ተከትሎ ካለፉት ሶስት ቀናት ጀምሮ እስከ ትላንት ድረስ በደንብ የታጠቁ ኃይሎች ወደ ዞኑ ገብተው ጉዳት ማድረሳቸውን ነው። የታጠቀ ኃይል ወደ እኛ ድንበር፣ ወደ እኛ አስተዳደር ዞን እኛ በእኛ ፍርጋሉ ወረዳዎች፣ በተለይም በሳፊዳ፣ በሊሙ፣ በአሮ ሊሙ እና በጉቶ ጊዳ ውስጥ በመግባት የታጠቀ ሀይል ነው። ሲቪል ለብሶ ከባድ መሳሪያ የያዘ ነው። በመትረየስ ታግዘው ነው የሚዋጋው። ልምድ ያለውና ስልጠና ያለው ሀይል እንደሆነ የሚያሳዩ ነገሮች አሉ። እንግዲህ ሀይል ማን እንዳደራጀው ባይታወቅም፣ ግን የሚመራው ሀይል እንዳለና የራሱ ተልዕኮ እንዳለ የኦሮሞ አስተዳደር የድምግ ና አማራ አስተዳደር እንዳልሆነ የሚያሳዩ ነገሮች አሉ ማለት ነው። ከግጭቱ በኋላ ብዙ ቤቶች መቃጠላቸውን ጥቃቱ እየከፋ ሲሄድም በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው መፈናቀላቸውን በአሁኑ ሰዓትም ነቀምት እንደሚገኙ ተናግረዋል። አቶ ታከለ በዚህ ግጭት ሰበብም ቢያንስ በኢንሹራን ግልግል ምቅራማት ዞን በለዚደንሰ የወረዳ ና ሰያሰ ወረዳ የኦሮሞ ና የአማራ ህዝብ የተፈናቀለበት ሁኔታ አለ። ያው በቁጥሩ ቢያንስ ወደ አርባ ሺ የሚሆን ህዝብ ተፈናቅሏል። ከእኛም ዞን ወሰን አካባቢ ካሉት በተለይም ተሳስ ወረዳ ወደ ሰላሳ ሺ አካባቢ የሚሆን የተፈናቀለበት ሁኔታ አለ። በድምሮ ወደ ሰባ ሁለት ሺ የሚገመት ህዝብ ከቤቱ ተፈናቅለው ወደ እኛ ዞን መጠን ከተማ በሳስዳ ወረዳ የተለያዩ አካባቢዎች በአሮልሙ በዝተ ዝባ ሲ አካባቢ ሰፈሩበት ሁኔታ ነው ያለው። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ በቤንሻንጉል ጉሙዝ በኩል ምንም የታጠቀ ኃይል የለም እራሳቸውን ለመከላከል መሳ- የያዙ አርሶ አደሮች ካልሆኑ በስተቀረ የተደራጀ የታጠቀ ኃይል የለም ካሉ በኋላ በእኛም በኩል የሰው ህይወት አልፈዋል ብለዋል። አሁን በርካታ ሰው አንዳንድ በጅምላም ሊያስብል በሚችል ደረጃ በሳስጋ ወረዳ በኩል ቀደም ሲል በአስተዳደር ወሰን ወደ ኦሮሚያ የተካለለ አካባቢ ነው የምትባል ልዩ ቦታ እዛ ላይ ወደ ሀያ ስምንት የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉና ኦሮሚያ ክልል ወይ ደግሞ ሳስጋ ወረዳ የሚያስተዳድራቸው ሀያ ስምንት ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የሶስት ሰው ህይወት ጠፍተዋል። ማለት አሁን ባለን ተጨባጭ መረጃ ሰላሳ አንድ የተረጋገጠ ማለት ነው። ባለፈው አርብና እሁድ ባቀረብ ነው ዘገባ የቤንሻንጉል ጉሙዝ ክልል የግጭቱ መነሻ ያለውን ሲገልጽ ከሶስት ወራት በፊት በተደጋጋሚ ይከሰቱ የነበሩ ግጭቶችን በጋራ ለመፍታት ከምዕራብ ኦሮሚያ አስተዳደር አመራሮች ጋር ተዋቅሮ የነበረውን የኮሚቴ ስብሰባ አጠናቀው የተመለሱ የዞኑ አመራሮች ላይ የታጠቁ ሰዎች ባደረሱት ጥቃት አራት አመራሮች መገደላቸውን ተከትሎ የተቀሰ ቀሰ ግጭት ነው ብለውን ነበር። ግጭቱ የተቀሰቀሰውም ከዚህ የብቀላ ስሜት ነው ብለው ነበር። የታጠቁት ሰዎችም የኦነግ ባንዲራ የያዙ ታጣቂዎች ናቸውም ብለውን ነበር። የኦሮሞ ነጻነት ግንባር ቃል አቀባይና ስራ አስፈጻሚ አቶ ቶሌራ አዳባ በበኩላቸው የኦነግ ሰራዊት በፍጹም በእንዲህ ያለ ተግባር ላይ አይሰማራም ራም ብለዋል። ከነዋሪዎቹ ባገኘነው መረጃም እነዚህ አራት ሰዎች ከተገደሉ በኋላ የቤንሻንጉል ጉምዝ ነባር የተባሉ ብሔረሰብ አባላት በቀስትና በጦር ጭምር የታገዙ ጥቃት አድርሰው ሰዎችን መግደላቸውን ገልጸውልን ነበር። ለአቶ አበራ በዚህን ጊዜስ የተገደሉት ሰላማዊ ዜጎች ምን ያህል ናቸው ብያቸው ነበር። ከፍተኛ ግጭት የነበረበት እንደነ አንገርባጃ ቀበሌ ላይ አንድ ሰው ሕይወት እንደጠፋ ነው መረጃ ያለን። በከማሽ ዙሪያ አካባቢ ላይ ወደ ስምንት የሚሆኑ የሞት አደጋ ደርሰዋል ማለት ነው። በአጠቃላይ ከሁለቱ ክልል የአካባቢው አመራሮች የተገኘው መረጃ የሚያሳየው የስልሳ ሰባት ሰዎች ሕይወት በአምስት ቀናት ውስጥ ማለፉን ነው። ከዚህ በተጨማሪም ቁጥራቸው የበዛ ሰዎች ከቤንሻንጉል ጉምዝ ተፈናቅለው ነቀምት በችግር ላይ መሆናቸውን ገልጸውልናል። የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊው አቶ ታከለ ነቀምት ያሉት ተፈናቃዮች ሰባ ሁለት ሺህ ይደርሳሉ ብለዋል። የቤንሻንጉሉ አቶ አበራ ደግሞ ይህ ቁጥር ይህንን ቁጥር አስተባብለዋል። ቁጥሩን በሚመለከት የተለያዩ ቁጥሮች ናቸው። አልፎ አልፎም ሰባ ስምንት ሺ አርባ ስምንት ሺ እና ሀምሳ ሺ የሚል የመረጃ መጣረዞች አሉ በእኛ እምነት ግን ሰው ተፈናቅለዋል የሚል ለእምነት የለንም። እንደ ቤንሻንጉል ብንወስድልን በእኛ በተወሰኑ በሶስት ማዕከላቶች ናቸው ሰው ማፈናቀላቸውን የምናቀው የተፈናቀሉትንም ለመመለስ በበሎጂ ጋንፎ ወረዳ አብዛኛ ሰው ወደ ነቀምቴ እንዲሁም በሎ በሬዳ የሚባል የኦሮሚያ ግዛት ውስጥ እነዛ ለመመለስ ኮሚቴ ተዋቅረው ስራ ተጀምሯል። የተጎራባጭ ወረዳዎች የቤኔሻንጉል የበሎጂካን ፎይና፣ ሳሲጋ ወረዳ እንዲሁም ከማሺ ዞን እና ምስራቅ ወለጋ ዞን ተፈናቃዮችን ወደ ቀድሞ ኪያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅዶ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው። ምን ያህል ይሆናሉ በእናንተ እምነት? ቁጥሩ አሁን ይህን ያህል ነው ብሎ እርግጠኛ ሆኖ መናገር አይቻልም። መፈናቀሉ በአንድ ወገን ብቻ አይደለም። በሁለቱም በኩል በስጋት ምክንያት በተለይ ኦሮሞ ማህበረሰብ ወደ አቅራቢያ ከተሞችና በቅርብ ደግሞ የሚያገኟቸው የኦሮሚያ የሚያስተዳድራቸው አካባቢዎች ወደዛ አካባቢ ነው የተፈናቀሉት። የእኛም የጉሙዝ ማህበረሰብ አብዛኛው ወደ ጫካ እና ጥቃት አይደርስብኝም ብሎ ወዳሰባቸው አጎራባች ቀበሌዎች ና አካባቢዎች ከሁለቱም ወገን እርስ በራሱ ሰው ተፈራርቶ መፈናቀሉ ደርሰዋል፣ ማለት ነው እንጂ አዎ። ግን አሁን በእኛ እምነት ቁጥሩ ይህን አይደርስም ሲሉ ምን ላይ ተመርኩዘው ነው? ምን ያህል ቁጥር ነው ታዲያ የሚሉት? እርሶ አሁን የግጭቱ የተነሳባቸው ማዕከላቶች በግልጽ ይታወቃሉ። ለምሳሌ አሁን በሎጂ ጋንፎይ ማዕከል ላይ ሶጌ የሚባለው ከተማ ላይ የኦሮሞ የአማራ ና ሌሎች ብሄረሰቦች እንዲሁም ማህበረሰብ በጋራ ተዋደኖ ተፋቅሮ የሚኖሩበት አካባቢ ነው። ሲቀጥልም በበሎጂ ጋንፋ ዛው ሳይድ አለቻ ቀበሌ ላይ እንዲሁም ታንካራ ዋጃ ና እንገር ሜቲ በእነዚህ ማዕከላቶች ላይ አሁንም የኦሮሞ እና የአማራ ማህበረሰቦች ሌሎች በስጋትና ፍርሃት ምክንያት የለቀቁ ቢሆንም አብዛኛው ሰው በማዕከል ላይ መደበኛ እንቅስቃሴውን እያደረገ ያለበት ሁኔታ በተጨባጭ መረጃዎች አሉ። ስለዚህ ይህን መነሻ አድርገን ኢንታክል ሰው ከአካባቢያችን ተፈናቅሏል የሚል እምነት የለን። ግን የሰው መፈናቀሉ እርግጠኛ ነው፣ ግን በቁጥር ደረጃ ኢንታክል ይደርሳል ብለን አናምን። የኦሮሚያና የቤንሻንጉሎ ኃላፊዎች ሌላው የገለጹት ነገር ግጭቱ በህዝቦች መካከል የተከሰተ አይደለም። ማንነታቸው ያልታወቁ በከፍተኛ ሁኔታ የታጠቁና የተደራጁ ኃይሎች ናቸው። እነዚህ ኃይሎች ለውጡን የማይደግፉ ናቸው ብለዋል ሁለቱም በዛሬው ዕለት የተኩስ ድምጽ መቋረጡንና ሁኔታው መረጋጋት እንዳሳየም ገልጸውልናል። ሁለቱም የፌዴራልና የመከላከያ ሰራዊት አባላት ግጭቱን ለማብረድ በቦታው እንደሚገኙ ተናግረዋል። የተፈናቀሉት ሰዎች በበኩላቸው ነቀምት ውስጥ ፈቃደኛ የሆኑ የነቀምት ነዋሪዎች እያደረጉላቸው በሚገኘው እርዳታ እየታገዙ የሚበላና የሚለበስ ማግኘታቸውን ገልጸው ከዛ ባለፈ ግን ችግር ላይ መሆናቸውን ከቤተሰቦቻቸው ጋር መጠፋፋታቸውን ነግረውኛል አድማጮች። ይህንን የቤንሻንጉል ጉሙዝ ጉዳይ ተከታትለን መረጃውን ወደ እናንተ እናደርሳለን። በተጨማሪም የሁለቱ ክልል አመራሮችና ባለስልጣናት ፈቃደኝነታቸውን ጠይቀናል። ሁለቱንም በአንድ መስመር ላይ ይዘን ወደፊት እንዲያሉ ግጭቶችን ለማስተካከል ምን ማድረግ እንደሚገባቸው ለመወያየት ቃል ገብተዋል። ይዘናቸው ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ህዝባዊ ሐርነት ትግራይ ህወሀት አስራ ሶስተኛ ድርጅታዊ ጉባኤውን የማዕከላዊ ኮሚቴ አባላቱን በመምረጥ ተጠናቋል። ሙሉጌታ አጽባ ከስፍራው ዘገባ አድርሶናል። መስከረም 16 2011 የጀመረው ስድስት ቀናትን የወሰደም የሕዝባዊ ወያን ሐርነት ትግራይ 13ተኛ ድርጅታዊ ጉባኤም በዛሬው ዕለት የድርጅቱ አመራር በመምረጥ ተጠናቋል። ዶክተር ደብረጽዮን ገብረ ሚካኤል የድርጅቱ ሊቀመንበር፣ ወይዘሮ ፈትለወር ገብረ እግዚአብሔር ደግሞ ምክትል ሊቀመንበር በመሆን ተመርጧል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጉባኤው የተሳካ ነበር ብለዋል። አሉ ታሪኳ ጉባኤ በዚህ ታሪካዊ ጉባኤ እያንዳንዳችን ልንመልሰው የሚገባ ጥያቄ ነበረም። ሁላችን የሰማዕታትን አድራ ተቀብለን ለህዝባችን የሚጠቅም ውሳኔዎች እናስተላልፋለን ወይስ ሌላ ተንኮል ልንሰራ ነው የሚል ጥያቄ ተነስቷል። የጉባኤተኛውን መልስ የሰማዕታትን አድራ ተቀብለን እንሰራለን ብቻ ሳይሆን በላቀ ሁኔታ እናከብራለን፣ ለታገሉለት ዓላማም በበለጠ አስተዋጽኦችን ለማበርከት ታማኝ የመስመርና የህዝብ ልጆች ነን የሚል ነው። የመድረኩ ጥያቄ መልስ ለእኛ ጸጸት ውስጥ የማያስገባ ህዝባችንን ማዕከል አድርገን ታሪክ ለመስራት የወሰንነን የሚል ነው። ሆኖም ጉባኤያችን ከሚያደናቅፉ አጽድተን ህዝባችንን የሚጠቅም በክልላችን አዲስ የለውጥ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ የሚያበረክት ታሪካዊ ውሳኔ ወስነናል ነው ያሉት። የድርጅቱ ጉባኤ ለማደናቀፍ የሚሞክሩ አካላት ነበሩ፣ እነሱም አልተሳካላቸውም ብለዋል። ጉባኤተኛው በተግባር ህዝቡን የሚጠቅም ስራ እንዲፈጽም አሳስበዋል። አጠቃላይ የጉባኤውን ሂደት አስመልክቶ መግለጫ የሰጡ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በ13ኛው ድርጅታዊ ጉባኤ 45 የነበረው የፓርቲው ማዕከላዊ ኮሚቴ ወደ 55 ከፍ እንዲል እንደተደረገ ተናግሯል። በዚህም 55 ማዕከላዊ ኮሚቴ አባላት ተመርጧል። አዲሱ ማዕከላዊ ኮሚቴ ለ13 ሴቶች በጾታ ደረጃ ከሁለት ሶስተኛው በላይ ደግሞ አዲስ አባላት የተካተቱበት ማዕከላዊ ኮሚቴ ነው። ከትጥቅል ትግል ጀምሮ አመራር ውስጥ የነበረው አካል በአብዛኛው ወጥቶ የተወሰነ ኮር ኃይል ብቻ የቀረበት ከሞላ ጎደል አብዛኛው በአዲስ በምሁራንም በተለያዩ የሀሳብ ዳይቨርስቲ ሊያንፀባርቅ በሚችል መልኩ የተዋቀረ ማዕከላዊ ኮሚቴ ነው ስለዚህ ምርጫው የተሳካ ነበር እጅግ ከፍተኛ መተጋገል የተሞላበት ከሞላ ጎደል ጉባኤተኛው ያገለግሉኛል ብሎ ያመናቸውን ሰዎች የመረጠበት ጉባኤ ነበር ማለት ይቻላል ከተመረጡት 55 የኮሚቴው አባላት ሰላሳዎቹ አዲስ ናቸው እነዚህ ለድርጅቱ ጥንካሬ ለህዝቡም የለውጥ ሂደት ትልቅ አስተዋጽኦ አላቸው ብለዋል አዳዲስ ሀሳቦች መምጣት የሚችሉበት እድል ይኖራል ፖሊሲዎችና ስትራቴጂዎችን በደም በየጊዜው መፈተሽ መቻል አለባቸው ችግሮቻችንን ለመፍታት ያላቸው አቅም በየጊዜው መፈተሽ መቻል አለበት ስለዚህ አዲስ አቅም ትምህርት ዝግጅቱ የተሻለ የሆነ ሀይል በሚመጣበት ጊዜ ያስተሳሰብ ብዙነት ይኖራል። ስለዚህ ፖለቲካ ትግሉ መማወቅ መቻል አለበት። በዛ ላይ ተመስርቶ አዳዲስ ሀሳቦች፣ አዳዲስ አቅጣጫዎች፣ አዳዲስ ስልቶች ኢንተርቴን ማድረግ የሚቻልበት እድል ይፈጥራል። በጉባኤው የድርጅቱ ሕገ ደንብም ማሻሻያ ተደርጎለታል። ሕገ ደንብ ውስጥ አባልነትን በሚመለከት የስብሰባ ስነስርዓትን ውሳኔ አሰጣጥን በሚመለከት የተወሰኑ አንቀጾች ናቸው። ለምሳሌ የህወሓት አባል መሆን የሚችል ሰው ነሰሰላ ትግራይ ተወላጅ መሆን የለበትም። እዚያ ካ የሚኖር የሌላ ብሔር ተወላጅም በህወሓት መስመር ላይ እምነት እስካለው ድረስ አባል ማይሆንበት ምክንያት የለም። አዲስ ከተመረጡ የኮሚቴው አባላት ዶክተር ኪሮስ ጉዕሽና ወይዘሮ ሰብለ ካሕሰን የተሰጠን ኃላፊነት ተቀብለን ለህዝቡ እናገለግላለን ሲሉ ቃል ገብተዋል። የዲሞክራታይዜሽን ስራዎች ላይ በሚገባ መስፋፋትና ወደሚጠበቅበት ደረጃ ማድረስ ነው። ሌላው ከተቀመጣጣጫዎች ሊሰሩ የሚገባቸው ህዝቡ በርካታ ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። የልማት ጥያቄዎችን አሉ። እነዚሁም በሚገባ መመለስ ነው። እንደዚሁም ሰላም አስፈላጊ ነው ለሁሉም ነገር። ስለዚህ በእነዚህ ዙሪያዎች ላይ እነዚህ ልማት ዲሞክራሲ መስፋትና ሰላም መረጋገጥ ላይ የተቀመጣጣጫዎች አሉ። ስለዚህ የዚህኛውን የማዕከላዊ ኮሚቴ ኃላፊነት የሚሆነው እንደ ማዕከላዊ ኮሚቴ አባል እነዚህ ኮር የሆኑ ሚሽኖች ላይ በሚጠበቀው ደረጃ ላይ እንዲፈጸሙ ህዝቡ የሚረካበትን ስራ እንዲሰራ ያው አመራር መስጠት ነው መፈጸምና ማስፈጸም ነው ሊሆን የሚችለውና በዚህ ደረጃ ነው ተዘጋጅተን። ነባሩ አመራር ያው ከጎናችን ሆኖ ያለውን ተሞክሮ የሚያስተላልፍት ደረጃ ላይ ነው ያለው። አዲሱ አመራር ደግሞ የህዝቡን ጥያቄ በየደረጃው እያየ ለመመለስ ዝግጁ የሚሆንበትና በመድረኩም የሚፈተንበት ሁኔታ የሚፈጥር ነው። እንዲሁም ህዝ በየደረጃው ወጣቱ እንዲሳተፍ አሁን ያለበትን የህዝቡን ጥያቄም በየደረጃው የልማት የመልካም አስተዳደር የዲሞክራሲ ጥያቄም እንዲመልስ ይጠይቅ ስለነበረ ለጥያቄው ምላሽ ያገኘ ነው የሚመስለኝ። ስለዚህ እኔ ጥሩ የመተካካት ሂደትና ፍጹም ዲሞክራሲያዊ የነበረ ሂደት ነበር። አሁን ያለንበት መድረክ ደግሞ እንደ ሀገር ይሁን እንደ ክልል ፍጹም ልማታዊ ዲሞክራሲያዊ መስመራችንን ተከትለን በመሄድ ከመናገር በላይ በውጤት የምንለካበት ወቅት መሆኑን ነው የማውቀው ስለ ስለዚህ እኔም በተቻለኝ አቅም ህዝባዊ የሆነ አስተሳሰብ፣ ስልጣን ባለቤት ህዝቡ ነው። ስለዚህ ችግሮችን ከህዝቡ በማዳመጥ መፍትሄዎቹም ህዝቡ ላይ ስላሉ ከህዝቡ በመስማት በተቻለኝ አቅም ሌት ተቀን በመስራት ህዝቡ የሚያስበውን ነገር ውጤታማ በሆነ መልኩ ለማከናወን ዝግጁ ሁኛለሁ። በጉባኤው 12 የማዕከላዊ ኮሚቴ የነበሩ አመራሮች በክብር ተሰናብተዋል። የህወሀት ድርጅታዊ ጉባኤ ተሳታፊዎች በጉባኤው መጨረሻ የአቋም መግለጫ አውጥተዋል። በዚህ መሰረት ህዝብ በተሻለ መልኩ ለማገልገል በአመራር ላይ ትኩረት ተደርጎ እንደሚሰራ አስታውቀዋል። ዲሞክራሲ በማስፋት ዙሪያም እንሰራለን ሲሉ ገልጣል። ርክባት ኢትዮ ኤርትራ ናብ ንቡር ቦትኡን መምላስ የኢትዮጵያና ኤርትራ ግንኙነት ወደ ነበረው ቦታ ለመመለስ የተጀመረው ስራ ተጠናክረው ይቀጥላሉ። የሁለቱም ህዝቦች መሰረታዊ ጥቅም ለማረጋገጥ ብዙ ርቀት መጓዝ እንደሚያስፈልግ ብዙ ጥንቃቄና ብልሃትም የሚጠይቅ መሆኑ ህወሀትና የትግራይ ህዝብ ይገነዘባሉ። ሰላም ለማረጋገጥ የሚጠቅሙ ሁሉም መንገዶች በመጠቀም የትግራይና የኤርትራ ህዝብ ወንድማማችነት ወደ ነበረው ቦታ ለመመለስ ከኛ የሚጠበቅ ሁሉ እንፈጽማለን ነው ያሉት። ከአሁን በፊት የፓርቲው ስራ አስፈጻሚ አባላት ዘጠኝ ነበሩ። በአሁኑ ጉባኤ ወደ 11 ያደጉ ሲሆን በዚህ መሰረትም ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው ረዳ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር አብርሃም ተከስተም፣ አቶ አስመላሽ ወልደ ስላሰ ዶክተር አዲስ አለም ባሌማ የህወሀትና ኢህአዴግ ስራ አስፈጻሚ ኮሚቴ አባላት ሲሆኑ አቶ በየነ መክሩና ዶክተር አክሊሉ ሀይለ ሚካኤል ደግሞ የህወሀት ስራ አስፈጻሚ ኮሚቴ አባል ብቻ ሆነው ተመርጧል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ معلم የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ሙልጌታ እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አሊያንስ ከቡራዩ ለተፈናቀሉ ዜጎች ያሰባሰበውን ከ13 ሚሊዮን ብር ለተፈናቃዮቹ ለገሰ። የድርጅቱ መሪ አርቲስት አማኝ በየነ ኢትዮጵያውያን ለኢትዮጵያውያን መቆማቸው የታየበት ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይንም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የተሰኘ ግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች ዕውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረ። ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቷቸው አላውቅም። በጣም በአፋጣኝ በሆነ ሁኔታ ምላሹን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የቡራዩና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው። ያም ሆኖ አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል። አንዘጋው የእርዳታውን እንትን አሁን ግን የሚያሳየኝ 486783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋምና ተቋቁሞን ስምንት ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቼዋለሁ። ሰርተን ካሳየነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያ ያለው እና ከዚህ የተሻለ እናደርጋለን። ይህ አሁን የተገኘው ገንዘብ መሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ የሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጿል። ገንዘቡን በመንግሥት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል። ኮሜርሻል ባንክ ኦፍ ኢትዮጵያ ሼል ዴፖ ታውቁታላችሁ? እዛ ነው ብራንቹ። አካውንት ነበሩ አንድ 00258694736 አንድ ልትገመው አንድ 00258674736 ይሄ ኮሜርሻል ባንክ ሼል ዴፖ ያለው ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ አምስት ዓመት እንዳለፈውና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ እንቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን ነው የምናልፈው። ዓለም አቀፍ ስደተኞችን የተመለከተ አጠር ያለ ዘገባ ነው ሰለሞን ክፍሌ ይዟል። ይህን ዜና ከድረ ገጻችን ለምትከታተሉ ፊልሙ የሚያሳየው ስደተኛ ሕፃናት በአንድነት ሲጫወቱና አብረው ሲማሩ ነው። መረጃዎች እንደሚጠቁሙት ግን የሕፃናቱ መጻይ ዕድልም ሆነ አንድ ቀን ወደ ሀገራቸው የመመለሳቸው ተስፋ ብሩህ አይደለም። የዩኤንኤችሲአር ኮሚሽነር ፊሊፖ ግራንዲ ሲያስረዱ እርሳቸው ይህን ሥራ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ሲረከቡ የዓለም ተፈናቃዮች ቁጥር ከፍተኛ ነበር። ዛሬ አድጎ 68 ሚሊዮን 500 ሺህ ደርሷል። ከእነዚህ ተፈናቃዮች 28 ሚሊዮኑ ደግሞ ስደተኞች ናቸው። የመፈናቀል ቀውስ ሁሉንም የዓለም አካባቢዎች መጉዳቱን ሲያብራሩም፣ መካከለኛው ምስራቅ፣ ማዕከላዊ አሜሪካ፣ እስያ እንዲያውም በአውሮፓ ዩክራይንን ያጠቃልላል ብለዋል። ኮሚሽነር ፊሊፖ ግራንዲ ለጉባኤው ተሳታፊዎች ሲናገሩ አንዳንድ የጎረቤት አገሮች ድንበሮቻቸውን ለተፈናቃዮች ክፍት አድርገው ቢቆዩም፣ ሌሎች ዘግተዋል ብለዋል። በዚህ ሳቢያ ኃላፊነቱ የወደቀው ደግሞ በአብዛኛው ከዓለም ስደተኞች ሰማንያ አራት ከመቶን በሚያስተናግዱ ታዳጊ ሀገሮች ላይ ነው ብለዋል። ከዚህ በተረፈም ሀብታም አገሮች ብዙ ጊዜ ጥገኝነት ለሚፈልጉ ስደተኞች ሁኔታዎችን አስቸጋሪ እያደረጉባቸው ነው። ድንበሮቻቸውም በመዝጋትና የመጡትንም በመመለስ ላይ ናቸው። በዚህ ሂደት ሕፃናት ከወላጆቻቸው ይለያያሉ። ሁኔታው የሚፈጥረው የአእምሮ ጠባሳ ዕድሜ ልክ አብሮ የሚኖር ነው። ግራንዲ ሲያጠቃልሉም በአሁኑ ጊዜ ሀብታም ሀገሮች ድንበሮቻቸውን እየዘጉ ባሉበት ወቅት፣ ድሃ ሀገሮች በሮቻቸውን ለስደተኞች ክፍት አድርገው እንዲቆዩ መጠየቅ ይበልጥ አስቸጋሪ እየሆነ መጥቷል። መፍትሔውም ይበልጥ ውስብስብ ቢሆንም ሁሉ ነገር ተዳፍኗል ማለት እንዳልሆነም አስረድተዋል። እንደ ምሳሌ የጠቀሱትም በቅርቡ በኤርትራና ኢትዮጵያ መካከል የተደረሰው ስምምነት በአፍሪካ ቀንድ ቀውሱን ለማብቃት ተስፋ ሰጪ ሆኗል ሲሉ ነው። አድማጮች፣ እንግዲህ የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አረጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል እያበረው ነበር። የስርጭት መሀንዲሱ ፓትሪክ ዲያ አብሮን ነበር። ጉዟችሁ የሰመረ ይሁን እያለ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። raadiyoo sagalee ameerikaati.